በአማራ ክልል ውስጥ የሚገኘው የቅማንት ሕዝብ ነገ እሁድ ውሳኔ ሕዝብ ያካሂዳል። ውሳኔ ሕዝቡን በሚደግፉና በሚቃወሙ ሁለት የቅማንት ተወላጆች መካከል በተካሄደ ውይይት ተቃዋሚው አቶ አቡኔ ብሩ የቅማንት ሕዝብ አማራ ክልል ውስጥ የሚገኝ በመሆኑ መካለል አያሻውም፣ ይህ አማራውን መለያየትና መከፋፈል ነው ሲሉ የውሳኔ ሕዝቡ ደጋፊ አቶ ጥጋቡ ክብረት ደግሞ ምንም እንኳ የቅማንት ሕዝብ በአማራው ክልል ውስጥ ቢሆንም አማራ ስላልሆነ የኢትዮጵያ ሕገ መንግሥት አንቀጽ ሠላሳ ዘጠኝ በሰጠው መብት መሠረት ሊካለልና የራሱን ዕድል በራሱ ሊወስን ይገባል ይላሉ። ያወያያቸው አዲሱ አበበ የዛሬውን ሁለተኛ ክፍል ዝግጅት ያቆመበትን አስታውሶን ይጀምራል። የትናንቱን የገታ ነው። የሬፈረንደሙ ማለት የውሳኔ ሕዝቡ ተቃዋሚ አቶ አቡኔ ይሄ ሬፈረንደም የቅማንት ሕዝብ ጥያቄ ሳይሆን ኢህአደግና የኢህአደግ ካድሬዎች በአንድነት የኖረውን ሕዝብ ለመከፋፈል የሚያካሂዱት የመላያ ዘዴ ነው ሲሉ፣ የውሳኔ ሕዝቡ ደጋፊ አቶ ጥጋቡ ክብረት ደግሞ የለም፣ ይሄ እናንተ በተለይ የጎንደር ህብረት አባላት ዲያስፖራዎች የቅማንትን ሕዝብ ዲሞክራሲያዊ መብት ለመገደብ የምታቀነቅኑት አመለካከት ነው ሲባባሉ ነበር። ታዲያ ዛሬ ከአንድ መሠረታዊ ጥያቄ የተነሳው ለመሆኑ ዛሬ የቅማንት ህዝብ ቁጥር ስንት ነው ከሚል የውሳኔ ህዝቡ ደጋፊ አቶ ጥጋቡ ይጀምሩና አቶ አቡነ ይቀጥላሉ። የቅማንት ህዝብ ከሁለት ሚሊዮን ህዝብ በላይ ነው። ሪፍረንደሙን ከዚያ ውስጥ የሚያደርገው አስራ ሁለት ቀበሌ ብቻ ነው። ስንት ሺህ ህዝብ ማለት ነው? ከሀያ አምስት ሺህ ህዝብ በላይ ነው። የህዝብ ቁጥር ለሬፈረንደም መቼም ወሳኝ ነው እና ለዚህ ነው ጥያቄውን ያነሳሁት፣ አድማጭም ግንዛቤ የሚያገኝ አቶ አቡኔ ስንት ነው ይላሉ እርስዎ? እኔ የህዝቡ ቁጥር ምንም ሆነ ምንም በጥያቄው በአጠቃላይ ስለማልስማማ በሬፈረንደሙ ማለት ሬፈረንደሙንም ስለምቃወም ወይም ደግሞ የወከልኩት የጎንደር ህብረት የኢትዮጵያ አንድነት ስለማንስማማ ቁጥር ከዚህ ለእኔ ምንም ዋጋ አልሰጠው። ለነገሩ ግን የቅማንት የማንነት ጥያቄ ባቀረበው መሰረት ፌዴራል ገቨርንመንት ከተለያዩ የብሔር ብሔረሰቦች ከዩኒቨርሲቲ የተወጣጡ ይሄን እንትን የሚሉ ያደረጉት የጥናት ወረቀት አለ እዚያ ወረቀት ላይ ሁለት ሚሊዮን አንድ ሚሊዮንም ያልሞላ ቆጠራ ነው ያደረጉት እና አሁን ሁለት ሚሊዮኑ ከየት እንደመጣ አላውቅም። ግን አንድ ክልል ለመከለል የተወሰነ ቁጥር መሟላት አለበት አንቀጽ ሰላሳ ዘጠኝ በሚደነግገው የብሔር ብሔረሰቦች እንዴት ሊከለሉ እንደሚችሉ የቁጥራቸውን እንትን ከሚያደርገው አለ። ግን የአሁኑ ቁጥሩ ያተው ጥጋቡ ቁጥር ምንም የሚበላው ምንም እኔ የፈለገው ይሁን ቁጥሩ ጥሩ፣ አጠቃላይ መሰረታዊ አካሄዱ ትክክል አይደለም። ወንድም አቡኔ ከሚናገረው ላይ ትንደረደር ቁጥሩን ለመቀበር የሞራል ብቃት ማለት ነው የሚያውቁ የለም ይሄ ህዝብ የለም የሚል አካል ቁጥሩ ይሄ ነው ብሎ ለመናገር ብቃት ያለመኖር ጉዳይ ነው። የቅማንት ህዝብ የቅማንት ህዝብ እንኳ ባንፈታተ ቅማንት ህዝብ አለኝ አለሁ ብሎ ራሱን በአደባባይ አውጥቶ ራሱን እኔ ነኝ ቅማንት ነኝ እኔ ቅማንት ነኝ ብሎ ራሱን ገልጾ ትግሉንም በሰላማዊ መንገድ እያካሄደ ለዚህ የደረሰ። አይ አሁን ቁጥሩን ነው የፈለግኩት። እርስ ቁጥር ተናግረዋል። ቁጥሩ በትግል ተናግረእኔ ብያእኔ ያልኩትን ብያለሁ። እሺ፣ አቶ አቡኔ ደግሞ የሚለውን ቢልም ችግር የለም ምንም አለ ቁጥሩን ነው። ወደ ሌላ ጥያቄ ልወሰዳችሁ። አቶ አቡኔ ቀደም ሲል የገለጡት አለ በቋንቋ አንድ፣ በባህል አንድ እያሉና አማራው ውስጥ የሚኖረው የቅማንት ህብረተሰብ ሊለያይ አይገባም የሚል ነጥብ አንስተዋል። አቶ ጥጋቡን መጠየቅ የፈለግኩት በቋንቋ በባህል በተመሳሰለው ልዩነት አለ በአማራ ቋንቋና በቅማንቱ መካከል በጣም ልዩነቱ ቅማንት ቅማንት ነው። የራሱ ቋንቋ የራሱ ሃይማኖት የራሱ አንደ ቋንቋው አለ። ዛሬ አለ ቋንቋው ቋንቋ የቅማንተኛ ቋንቋ ራሱን የቻለ ባለ ቋንቋ ነው። አለ ዛሬ የቻለ ስነ ልማ ልጠይቀ ልጠይቀ። እሺ፣ አቶ ጥጋቡ ልጠይቀ ልጠይቅ። ቆይ አንድ ጊዜ አንድ የጨርስ የራሱ ቋንቋ የተጠየቅኩት እኔ ነኝ መመለስ ያለብኝ እኔ ስለሆንኩ ነው። ይቅርታ። እሺ፣ እሺ፣ አቶ አቡነ አንድ ቅማንተ አገው የራሱ ቋንቋ የራሱ እምነት የራሱ ስነ ልቦና የራሱ ጂኦግራፊካል አቀማመጥ ያለው ራሱ ቅማንት ነው የሚውለው። ዛሬ ቋንቋ ቤ ይነገራል። አቶ ጥጋቡ ከእኔ ጀምሮ ቋንቋ እንናገራለን። እንኳንስ ኢትዮጵያ ውስጥ አሜሪካ ሀገር ያለን ቅማንቶች የተወሰነ ሰዎች የቅማንተኛውን ቋንቋ እንናገራለን። እነሱ እንደሚሉት ሳይሆን በኢትዮጵያ ውስጥም በየገጠሩ የራሱ የሆነ የቋንቋ ትምህርት ቤት በመደበኛ ትምህርት ቤት እንኳን እንዳይማር ቢከለከል በየዛፉ ግር እየተሰበሰበ ልጆቹንም ራሱንም የቋንቋውን በማስተማር ዛሬ በመቶ ሺህ የሚቆጠሩ ቅማንተኛ ቋንቋ ተናጋሪ ሕዝብ ያለበት። እድል እድል ይሰጠኝ፣ እድል ይሰጠኝ። የቅማንት መሬት አሰፋፈር ከወገራ አውራጃ ኮሰዬ ከሚባል ቦታ ተነስቶ በስፋት በምስራቅ በደቡብ እያለ እስከ ጭልጋ ድረስ ይደርሳል እና ሰፊ የጂኦግራፊ አቀማመጥ አለው። ከዚህ ከላይ ተነስቶ ጭልጋ እስከሚደርስ ድረስ አንድም የቅማንተኛ ቋንቋ የሚናገር ሰው የለም። በአያቶቻችን ጊዜ ቀረ የተባለ ማናውቀው ቋንቋ ነው። ቅማንት አካንትን አካባቢ፣ ጭልጋ አካባቢ፣ በእርግጥ ጭልጋ አካባቢ ተንቀሳቀሻለሁ፣ አካባቢውን አውቃለሁ። ቅማንተኛ የሚናገሩ ሰዎች አሉ። በቁጥር ከአጠቃላዩ ከቅማንቱ ህዝብ በፐርሰንት ቢወሰድ ከአምስት በታች የሚሆኑ እንኳ መናገር አይችሉም። አሁን እየተማረው ቋንቋ መማር እኮ ምንም ችግር አይደለም። መማር ማስፋፋት ማሳደግ ይቻላል። መሬት ከልሞ ማፋጨት ነው። ያራና ሞራ ዝግራናት ይሏታል ነው እናንተ በጸረ ቅማንት አባማችሁ ለመፋታችሁ እንጂ እኔ እኮ የውጣ 40 አሜሪካ ሀገር እኔ እናንተ ወደ 40 ዓመት እንግዲህ የኖር ነው የቅማንት ህዝብ ነባራዊ ሁኔታ በምን ሁኔታ ላይ እንደሚገኝ የምታውቀውም አይደለም። ጥማንተኛ ቋንቋ በቋራ ይነገራል ይነገራል። እርሶ ያውቃሉ አቶ ጥጋቡ ከመቼ ወዲህ አቶ አቶ ጥጋቡ ጥጋቡ እርሶም ውጭ ነው አቶ ያውቃሉ አቶ አዲሱን ምናልባት ስለማያው ስለማያውቁ ቦታውን ልታጭበረብረው ትችላለህ። እኔ እኮ የመጣሁበት ህብረተሰብ ነው ከየት ነው። አንተም አርባ አመት እዚህ ከተቀመጥክ ያለን እውቀት እኩል ነው። እንደውም እኔ ከአንተ በበለጠ አውቃለሁ። የለም አንድ ጊዜ የለም አቶ ጥጋቡ የለም አቶ ጥጋቡ አንድ ነገር ልናገር ትንሽ ወደ የለም ወደ ግለሰብ ዘለፋ ሳንሄድ መከራከሩ መልካም ነው ተከራከሩ እኔ አንድ ጥያቄ ግን የምጠይቀው አቶ አቡኔን የቅማንትን ማንነት ማለት አንድ ሰው ቅማንት ነኝ ቢል ትቃወማላችሁ? አልቃወምም ካላችሁ የራሴን እድል ደግሞ በራሴ ለወስን በአንቀጽ ሰላሳ ዘጠኝ መሰረት ቢል ለምንድን ነው የምትቃወሙት? ይህን የምንቃወመው አብሮ መኖርን የሚያጠፋ ትልቅ እንቅፋት የሆነ በመሬት ላይ መከለል በሚመጣበት ጊዜ አንተ ከዚህ ደንበር አታልፍም፣ አንተ ከዚህ ደንበር አታልፍም የሚል ንመጣ ምሳሌ ላንሳ የላይ አርማጭሆ ከተማ ትክል ድንጋይ ትባላለች። ትክል ድንጋይ ቅማንት፣ አማራ ለረዥም ጊዜ እኔ ተወልጄ እስከ ማደግ ድረስ በአንድ ላይ ነበር የሚኖረው። አሁን ይሄ ጥያቄ ከተነሳ በኋላ የትምህርት ቤት ተማሪዎች ከኤሌመንተሪ ተነስቶ እስከ ሃይስኩል ሃይስኩል ነው ያለው እዚያ፣ በሙሉ ተነቅለው ወደ ሳንጃ ሙሴባም፣ ወደ ጎንደር እንዲበተኑ ተደርጓል። ውጡ ተብለው የቅማንተ ትምህርት ቤት ነው እንጂ አማራ ደግሞ። ጎንደር ህብረት እኮ ነው ያደረገው። ታዲያ የጎንደር ህብረት ጋቦ ጋቦ ምን እንደሚደረግ አታውቅም? እንደዚህ ምንኛ ይበዝ አለም ቆየኝ፣ ላስረዳ ትክል ድንጋይ የሚኖሩ የሚኖሩ ቤት ሰርተው ተደማማለማወቅተጽኖለኝተደማማአዳምጠኝና መልሱን ብትመልስ ይሻላል። አዳምጠኝ ልንገር። ቢዝነስ ከፍተው ቤት ንብረት አፍርተው እዚያ የሚኖሩ ነጋዴዎች ማታ ማታ አእምሮ ባላወቁ ልጆች ገንዘብ እየተሰጣቸው እየተሰማሩ በድንጋይ እየደበደቡ መኖሪያ ቤት ሽጠው ጠቅለው ለወደው አንድ ሰው የለም እዛ ገንዘብ እየላክ በሕዝቦች የምታንቆጣጠው አንዱ መረጃ መረጃ የሌለው ክስ። አቶ ጥጋቡ፣ አቶ ጥጋቡ መረጃ የሌለው ክስ እንዲህ ዓይነት ኖ ኖ ኖ እንደሱ አይደለም አቶ ጥጋቡ። ጣልቃ አይጉ አንድ ይጨርሱ። እኛ ጎንደር ህብረት ለኢትዮጵያ አንድነት የሚታገለው ለሕዝባችን ሰላምና አንድነት፣ ለጎንደር ጥንካሬ፣ ጎንደር በጽፋ በልማት አድጋ እንድትሄድ ነው የምንፈልገው እንጂ ጥፋትና ማራ ተወልቶ ሸንሽኖ አሁን ብያጠፋ ያለ አቶ አቶ ጥጋቡ የቲፒኤል አቶ ጥጋቡን አንድ ጥያቄ ልጠይቀ አንድ ጊዜ ለእኔ እድል ስጡኝ። አቶ ጥጋቡ አሁን ከእና አቶ አቡኔና ይሄን ሀሳብ ሬፈረንደሙን ከሚቃወሙ ሰዎች የምንሰማው በተጽዕኖ ነው ሬፈረንደሙ የሚካሄደው የተሰለጠኑ ካድሬዎች ውስጣቸው ገብተው ነው እንጂ የቅማንት ህዝብ ተዉን፣ አትከፋፍሉን፣ እኛ ከአማራው ህዝብ ጋር ተዋልደን አብረን ኖረናል ይላል ይሉኛል። ሁለታችሁ ቆይ፣ ሁለታችሁም እዚህ ሀገር አንድ ጊዜ ሁለታችሁም እዚህ ናቸው። ጎንደር ውስጥ አይደላችሁም፣ ህዝብ ውስጥ አይደላችሁም ግን ሬፈረንደሙ ትክክል ነው የሚለውን ነጥቡን ይንገሩኝ። አቶ ጥጋቡ፣ በጣም ጥሩ እግዚአብሔር ይስጥልኝ። ይሄ በሬ የወለደ ነው። ከፋፍላችሁናል፣ እንዲህ ብላችሁናል የሚል የካይር ዝሬ ስልጠናም የለም በቅማንት ውስጥ የቅማንት ሕዝብ በማንም ዲፔንድ የሚሆን አይደለም። የራሱን እድል በራሱ መወሰን የሚችል ብቃትም ያለው ማንም ሀሳቡን ሊሸረሽረው ወይም ሊያስቀይረው የማይችል ሕዝብ እንደሆነ ይታወቃል። ይሄ አሁን የሚደረገው ሪፍረንደም በሁለቱ ሕዝቦች የጋራ ስምምነት መሰረት ነው። በጋራ ድምጻቸውም በራሳቸው ይሄ እንዲመጣ የቅማንት ሕዝብ ሲታገል ሲሞት የኖረበት ነው። አንድ ሰው አንድ ድምፅ በምትለው እንትኗ አመለካከት እኔ ምድል ይሰጠኛቶ አዲስ ሊቀጥሉ ይችላሉ ነግረውኛል። መልስ ነው። ስለዚህ ነግረውኛል። አቶ ጥጋቡ አቶ ጥጋቡ አይደጋግሙት ነግረውኛል። በቃ በካድሬ አይሰለጥንም። የቅማንት ህዝብ ራሱን ያወቀ የነቃ ህብረተሰብ ነው። ማንም አይመራውም ነው የሚሉኝ አቶ አቡኔ። በእርግጥ የቅማንት ህዝብ የሰለጠነ የተማረ፣ በጣም አዋቂ የሆነ ህዝብ ነው። የጎንደር ህዝብ የሚያስበውን ያስባል። እንደ ጎንደሬ በካድሬ አይሰለጥንም። ቅድምኮ ተናገርኩ። ካድሬዎች እኮ ናቸው እየደበደቡ ከከተማ አስወጥተው ከእኛ ክልል አትገቡም ብለው ያባረሩ ወያኔ ያሰለጠናቸው ካድሬዎች ናቸው። አሁን እዚህ እንኖር እንጂ ቤተሰቦቻችን እኮ በምን ሁኔታ ላይ እንዳሉ ከቀን በቀን የምንሰማው የምናጣራው ነገር ነው ያለው። ይሄ ሪፍረንደሙን በመቃወም የተቃወሙ ሰዎች ሽጉጥ በታጠቀ ካድሬ አስክን ስጋ ግንባር ክንፈልጥሃለሁ እየተባሉ መቀመጫና ማደሪያ ያጡበት ሁኔታ እኮ ነው ያለው። ይሄን እኮ በግልጽ እናውቃለን። ነገ እኮ እውነቱ አቶ ጥጋቡ ባላፍነት ትጠየቃላችሁ እኮ አሁን ህዝቡ በዚህ ግጭት ውስጥ ባለበት ጊዜ አቶ የለም፣ ይሄ አቶ ጥጋቡ ይሄ ነገር ምንም አያደርሳችሁ ተጨባጭነት የሌለው የእኛ ራሱ በቋሚነት ህዝብ ለማረጋጋት አንዱ የለም። እኛ ሪፍረንደም ትክክል በሰዎች መበት በፈለጉ በትክክል አይካሄድም። ይሄ በወያኔ ተፅዕኖ ናቸው። እስከ መጨረስ ጠብቀ ጨርሽ አስከባሽ ጨርሻለሁ። ሀሳብህን ሀሳብህን ህዝብ እንዲሰማል ከፈለግ አዳምጠኝ፣ ያንተንም አዳምጠሃለሁ። በተጨባጭ ይሄ ሪፍረንደም የሚካሄደው ወያኔ ስለፈለገው ብቻ በተለይ የወልቃይት ጠገዴ ጥያቄ እያደገ ምንድን ነው መረጃው? ወያኔ ይህን ለማድረጉ ይሄን ለማድረጉ ተጨባጭ የሆነ ኢንፎርሜሽን አለን እና እናቶ ጥጋቡ እኮ እኛ ራሳችን ራሳችን አውቀን ነው እያሉ ነው። ይሄ በፍጹም ይሄ ትልቅ ስህተት ነው። ምንም መረጋገጫ የለለውትን ነው። ይሄ በተጨባጭ መረጃውን ይንገሩ። ክልሉ መንግስት ጥናት ተደርጎ ሰፊ ጥናት ተደርጎበት የቅማንትና የአማራ አኗኗር አንድ ስለሆነ አያስፈልገውም ተብሎ ተመልሶ ነበር። ፌዴራሉ አንቀጽ ሰላሳ ዘጠኝ በቁጥር አምስት መሰረት ፌዴራሉ ጦር አሰልፎ የፌዴራል ጦር አሰልፎ ጎንደር ህብረት በጥምር ቅማንትን አብራችሁ ለማጥፋት ከአንዳንድ ብአዴን አመራሮች ጋር ተቀናይታችሁ አቶ ጥጋቡ እሱ እውነትነት እውነትነት የለውም ይሄ እናንተ የምታልሙት ነገር ነው። ግን ኃላፊነት ለመውሰድ ያደረጋችሁትን ነገር በህዝብ መካከል ያደረጋችሁትን መከፋፈል ወደ ጎንደር ህብረት ልታላኩ ስለፈለጋችሁ ነው እንጂ ለዚህ ችግር ውስጥ አሁን እየተፈጠረ ላለው ችግር ውስጥ ይሄን የቅማንት የማንነት ጥያቄ አንስታችሁ በህዝብ ጉሮሮ ላይ በግድ ለመሸንቆር ለአቶ ጥጋቡ ጥያቄ አለኝ። አሁን ይሄ ሬፈረንደም በተሳካ ሁኔታ ተፈጸመ እንበል ተካለለ እንግዲህ ግን ከዛ በኋላ ከአማራው ህብረተሰብ ጋር እዛው አካባቢ ካላችሁት ጋር በትምህርት በስራ፣ በማህበራዊ ኑሮ ምን አይነት ግንኙነት ይኖራቸዋል? በጣም በጣም በጣም ጥሩ የሆነ ግንኙነት በእኩልነት በመልካም ጉርብትና በልማት የተለያዩ የሰው ልጅ ሊጠቅሙ በሚችሉ ነገሮች ሁሉ የተሳሰረ ጥሩ ጉርብትና ነው የሚኖረው። እዛው ላይ ይቁሙልኝና ቅድም አቶ አቡነ ያነሱትን ነጥብ ላንሳ በጥያቄ መልስ። ለምሳሌ በደቡብ በኩል አሁን በዚህ በሶማሌው በኦሮሞ አካባቢ ህዝቡ ይኸው እየተጋደለ ነው። ይሄም ወደዛ ወደ ቅማንትና ወደ አማራው አካባቢ የሚመጣ አስጊ ነገር ነው ይላሉ። እስቲ ለዚህ መልሱ አቶ ጥጋ። እኔ እንግዲህ ምን እየተነጋገርን የመጣ ነው፣ ስለ ጎንደር ህዝብ ነው እንደው የኢትዮጵያ ህዝብ መቼም ከሞል እሺ፣ በደቡብ ኢትዮጵያ የተከሰተውን ነገር ሙሉ በሙሉ የማውቀው ነገር አይደለም። ዞሮ ዞሮ ወደኛው አማራና ቅማንት በጉርብትና ወደሚኖርባት ጎንደር ስመጣ ግን ይሄ ህዝብ በአመለካከትም አብሮ በመኖርም ረጅም የሆነ ታሪክ ያለው ህዝብ በመሆኑ አንቀጽ ሰላሳ ዘጠኝን መሰረት አድርጎ የሚጋጭ በጎንደር ይኖራል ተብሎ የማይታሰብ የሌለ መሆኑንም ራሱ ህዝቡ የቅማንት አብሮ የኖረን ህዝብ አንድ የሆነን ህዝብ ለመክፈል ለምንድን ነው ይሄን ያህል የምትደቅሙት? አሁን ከደረሰው ደረጃ ለምንድነው ያደረሰው? መብቱን ያስከበረው እንጂ መብቱ ምንድን ማን መብቱን ማን ወስዶበት ያውቃል? እኔ ይህ ጥያቄ አቶ አዲሱን መጠየቅ እፈልጋለሁ። የቅማንት ህዝብ ማን ነው የወሰደው? በዛ ለልቀት አማራው ነው የወሰደው? ተጨቁኖ ነበር ወይ? የቅማንት ህዝብ ተጨቁኖ ነበሮች? መብቱን ማን ወሰደበት? በዛው ይቀጥሉ፣ አቶ ጥጋቡ። የቅማንት ህዝብ ከሌላው ከጎንደር ከነበረው በስርዓቱ ተጨቁኖ መኖሩ ግልጽ ነው። ስርዓቱ በመሬቱ ላይ መጀመሪያ መሬት የለህም፣ ክርስትና ካልተነሳ መሬትህን ለሌላ ክርስትና ለተነሳ አካል ይሰጣል ብሎ መሬት የመንግስትና የቤተ ክህነት ይዞታ በነበረበት ጊዜ ጥማንት አብዛኛው መሬቱን በሃይማኖቱ ምክንያት ተነጥቆ ዛሬ ኑሮውን ድሮ ጅንጀሮች ይኖሩበት በነበረው ገደል ላይ እንዲያደርግ ልጁ የልጅ ልጁም ዝርያውም ይሄን ጽዋ እንዲቀበል ተደርጎ የኖረ ነው በቋንቋው እንዳይናገር የመሬቱ ባለቤት እንዳይሆን በማንነቱ ላይ እንዲሸማቀቅ በቢሮክራሲውም ሆነ በመንግስት ቀጥተኛ አልቃገብነት መብቱ ናት ኖረ መሆኑ ግልጽ ነው። ለዚህም ደግሞ ብዙ የታሪክ ብዙ የታሪክ መጽሐፎች ይህን እውነታ አረጋግጠው የሚያስረዱበት ሁኔታ ነው ያለው። በተለየ ሁኔታ ቅማንት የሚባለው ህብረተሰብ የስነ ልቦና ችግርም ሆነ የመሬት በራሱ ቋንቋ በራሱ ባህል ራሱን መግለጽ እንዳይችል በራሱ ማንነት እንዲሸማቀቅ ተደርጎ የኖረ መሆኑ ግልጽ ነው። ከመቼ ጀምሮ ነው አጀማመሩ? በአስራ ስድስተኛው ክፍለ ዘመን በኋላ በአስራ ስምንተኛው ክፍለ ዘመን በተለይ የአጼ ቴድሮስ ስርወ መንግስት ከወደቀ በኋላ በአዋጅም፣ በቤተ ክህነትም፣ በመንግስታዊ ስርአትም ሲጨቆን የኖረው እንግዲህ ላለፈው ወደ ሁለት መቶ አመት አካባቢ አቶ አቡነ እኔ ልቃል እ አቶ አቡነ በመጀመሪያ ደረጃ ይሄ የሚያወራው የመንግስታዊ ተጽዕኖ መንግስታዊ ተጽዕኖ እኮ በቅማንት ብቻ ሳይሆን አጠቃላይ በኢትዮጵያ ላለው እንትን መንግስት ላደረሳቸው ጭቆና እና በደሎች ያ መታገል ያለብን መንግስትን ነው። አማራ ህዝብ አብሮ የኖረው ህዝብ ጭሰኛ አድርጎ ቅማንትን አላስተዳደረም። አማራው ጋር አብሮ ተዋልዶ በጉርብትና፣ በዝምድና፣ በቤተሰብነት የኖረ ነው። ለወደፊቱም የሚኖር ህዝብ ነው። እየነካካ የምናበላሸው የመንግስት በደል የመንግስት ጭቆናንማ ለረዥም ጊዜ የተነሳ የህብረተሰብ ክፍል ታግሏል። መንግስትን በተለያየ ጊዜ ይሄ በአፄ ቴዎድሮስ ከወደቁ በኋላ የሚባለው ከአጼ ቴድሮስ በፊት እኮ ገና ከግራይ መሐመድ በፊት የክርስትና ሃይማኖትን ተቀብሎ እኮ በጎንደር ቅማንት በሚኖርባቸው አካባቢዎች የነበሩ ብዙ ቤተ ክርስቲያኖች ተቃጥለዋል። ሃይማኖቱን እየተቀበለበት ጊዜ ነው። ያን ሁሉ በሙሉ ቅማንቱ በዚያን ጊዜ ሃይማኖቱን ተቀብሏል ወይ? ላይሆን ይችላል፣ ላይቀበልም። ምክንያቱም የህብረተሰብ እድገት ሂደት በሂደት ነው፣ አንዱ አንዱን እየተዋዋጠ የሚመጣው በመንግስት የሚመጣ ተጽዕኖ እንውሰድ የወሎንን እስላም ወደ ኦርቶዶክስ ካልተቀየርክ ተብሎ ተጽዕኖ ነበረበት። በተለያየ የኢትዮጵያ ክፍል እንዲህ አይነት ተጽዕኖ ተደርጓል። ያንን መንግስት ያደረገው እንጂ ህብረተሰብ ያደረገው አይደለም። ስለዚህ አብሮ ከሚኖረው ህብረተሰብ አደረገው የሚል እንለይ ማለት እኮ እንለይ ማለት እኮ አልኮነነም። ነገር ግን ጨርስ፣ አቶ አዲሱ እኛ ቅማንቶች ነን በሕይወት አለን፣ አሁን አለን፣ አሁን አደለም፣ አሁን ሰአትም አለን የሚለውን ነገር የላችሁም፣ አማራ ናችሁ ነው የምትለኝ። ይሄ በጣም ቀር የለም የለም። ልጨርስ ልጨርስ ልጨርስ ከአማራው ክልል ከልሎ መከለል እኮ አንፈልጋችሁም። እናንተን ወደዚያ፣ እኛም ወደዚህ ማዶ እንሆናለን ነው የምትሉትኝ። እና ይሄ አንፈልጋችሁም ካላችሁ እኮ አማራው እንደ ጨቆነ ነው። ከአማራው ጋር አንድ ነን ከተባለ እኮ መብትንም ልማትንም በተመለከተ በአንድ ላይ አውሮ ሲሆን ነው ልማትና እድገት የሚመጣው። አይደለም አይደለም። አቶ ጥጋቡ አቶ ጥጋቡ፣ እኔ ልጠይቀውስ፣ ለምሳሌ እርስዎ አንፈልጋችሁም ብላችሁ አግላችሁን በባህላችን ብለዋል። አለም ቅማንቶችም አሁን እንካለል የሚል ወገን አንፈልግም ማለቱ አደለም ሌላውን ሌላውን አንፈልግም አደለ? በአገሪቱ ላይ እንግዲህ እንደሚያውቁት አብራችሁ ኖራችኋል። ተዋልዳችሁ ተጋብታችሁና መካለል በሚመጣበት ጊዜ እናንተም ራሳችሁን ቻሉ፣ እኛም ራሳችን ከእናንተ ምንም የለን አይነት አይመስልም ወይ? አቶ አዲሱ፣ መጋባት መዋለድ የፍቅር ጉዳይ እኮ ነው፣ የግለሰቦች የፍቅር ጉዳይ እንጂ የአይደንቲቲ ጉዳይ አይደለም። አሁን ስትካለሉ ግን ልጅና አባት ሊለያይ ነው ያለ ቅማን የቅማንት ቤተሰብ ከአማራው የተለየ አይደንቲቲ ተፈጥሮዊ አይደንቲቲ ያለው የራሱ ማንነት ያለው በመሆኑ ይሄን ማንነቱን አስከብሮ በጉርብትና ከአማራው ሕዝብ ጋር የሰላም ኑሮውን ይቀጥላል ነው። እስቲ እስቲ በዛ ነጥብ አንድ፣ አቶ አቡኔ ነጥቦውን አይርሱ የያዙልኝ። አቶ ጥጋቡ አንድ ጥያቄ የማንነት ነገር ቢያነሱ እስቲ። የቅማንት ስሪቱ ምንድን ነው? አመጣጡ እንዴት ነው? እዚህ የደረሰው ምኑ? አቶ ጥጋቡ ቅማንት የሚባለው ሕዝብ ማለት ነው ስሪቱ አመጣጡ ምንድን ነው? ታሪኩ ቅማንት የሚባለው ሕዝብ የአገው ህዝብ አካል ነው። ባጭሩ ቅማንት አገው ነው። ከአማራ የተለየ ነው። ከአማራ የተለየ ከአገው ህብረተሰብ ጋር አብሮ የሚመጣ የአገው ህዝብ አካል ነው። ቅማንት ማለት ባጭሩ ይሄ ነው። ስለ ሌላው አልዘረዝርም። ስለ ቅማንቱ ስዘረዝር ግን ቅማንት ማለት በማንኛውም ሂደቱ የአገው ህዝብ አንዱ አብራኩ ነው። ይሄ ነው በቃ። አገውን ይሄ ገለጣ አቶ አቡነ ይስማማዎታል? ይሄ እንግዲህ በታሪክ ያው ቅማንተኛና አይዞ ደፈራ ቡን አይዞ ደፈር አርገህ ተናገር ነው። ይሄን አገው ምስለው ነገር እንዴምን የምፈራው ነገር የለም እኮ እ በእንትን እኮ የምፈራው ነገር የለኝም። ነገር ግን ምንድን ነው ይሄ የቅማንትና አገው ቋንቋ አንድ ነው እየተባለ ሲነገር በታሪክ ይሰማል። በታሪክ እናያለን፣ ተምረናል። አገው ቅማንት አንድ አይነት ቋንቋ ነው ያላቸው። የቅማንት ቋንቋ ጠፋ፣ አገው ግን ቋንቋውን እንደያዘ ይኖራል። ነው ይሄ የቋንቋ ልዩነት። ቅማንቱ አማራ ና ይዝድ እየሆነ ነው የሄደው። ክርስትናንም ተቀበለ። ክርስትና መቀበል በግድ አማራ ሊያሰኘው አይችልም። ግን ቋንቋውም አማርኛ ሆነ። አኗኗሩ፣ አበላሉ፣ አለባበሱ፣ በስራ በሚሰራቸው የስራ መሳሪያዎች አንድ አይነት እየሆነ ነው የመጣው። እና ጥማንትና አማራ አንድ አይነት እንትን ያለው ነው። ድሮ በታሪክ ስንሄድ የኢትዮጵያ ብሔር ብሔረሰቦች ከውጭ የመጡ ናቸው። እንግዲህ እነ አለቃ ታየም ጽፈዋል፣ ሌሎችም የውጭ ጸሐፊዎችም በየጊዜው በዚህ ዘመነ ክፍለ ዘመን የገባ ነው። በዚህ በኩል ገባ፣ በዚህ በኩል መጣ፣ ይሄኔ ቋንቋ ይናገር ነበር። የጠፉ ብሔረሰቦች ሁሉ እንዳሉ ይናገራል ታሪክ። ያ አይደለም አሁን ትልቁ ነገር ትልቁ ነገር ቅማንትና አማራ የሚባል ነገር ጎንደር ውስጥ እንዴት ይኖራል ነው? አኗኗሩ ምን ይመስላል ነው? አኗኗሩ አንድ ህብረተሰብ ሆኖ እየኖረ ያለ አካል ነው። ይሄ አካል ከሁለት ሊከፈል አይችልም። ከሁለት እንዲከፈል ትልቅ እንትን እያደረገ ያለው ከሁለት እንዲከፈል እያደረገ ያለው ወያኔ ያልከውን ነገር ሁሉ ከሰማሁ በኋላ ሂደህ የምታሳርገው ወያኔ ላይ ነው። ይሄኔን ሀሳብ ትቃወመኝ ምክንያቱም አቶ ጥጋሙ ግዴለም፣ እንደዚህ አይነት መንገድ መግለጽ አልችልም። ነገር ግን ምንድነው አትጨነቅ። ምክንያቱም ቆይ፣ ምክንያቱም አውቃለሁ። አቶ ጥጋሙ ለመመለስ የተቸገረበትን ነገር አውቀዋለሁ። የጎንደር ክልል ተከዜ ነው። ተከዜን ተሻግሮ አማርኛ ተናጋሪ፣ አማርኛ ባህል፣ አማርኛ ስነ ልቦና ያለውን የወልቃይትን ህዝብ መሬቱን ለመጠቀም ሲል ብቻ በጉልበት ወስዶ በከፍተኛ ጭቆና ተጽዕኖ ውስጥ ያስገባው የወልቃይት ህዝብ የአማራ ክፍል ነው፣ የጎንደር ክፍል ነው። አቶ ጥጋቡ ታሪክ አሁን እኮ እኛ እያልን ያለ ነው። ይህን ታሪክ እኔ እያልኩ ያለሁ ምክንያቱም ያልኩ ያለሁ የወልቃይት ከፍተኛ ታገሉ አይደለም፣ መብታችሁ ነው ካገሉ በዚያ ጉዳይ ላይ እኔ እያልኩ ያለሁት ከቅማንት የመብት ጉዳይ ላይ ራሳችሁ አውቅ ነው በወልቃይት ጉዳይ ላይ አትታገሉ። ወልቃይትን በወልቃይት ጉዳይ ላይ አትኮንኑ። ምናት ይሄ እኔ አይወጣኝ። ግን አንድ አንድ ጥያቄ እንደው ያለኝ የቅማንት ጉዳይ በመሆኑ ልክ ነው፣ አቶ ጥጋቡ ልክ ነው። ጉዳይ ጣልቃ አትግቡ። አቶ ጥጋቡ ልክ ነዎት። ግን አንድ ጥያቄ ልጠየቅ። ከተነሳ ሽብር ፈጣሪ ሆናችኋል። ስለዚህ ከዚህ ድርጊታችሁ ቁሙ። የቅማንት ጥያቄ ህጋዊ፣ ተፈጥሯዊ፣ ዲሞክራሲያዊ ነው። ይህን ተቀበላችሁ የህዝብን ውሳኔ ዝብላችሁ አቶ አቡኔ እንዳይናገሩ። ቆይ የለም የለ አቶ አቡኔ ቆይ አቶ ጥጋቡ ጋር አንድ ጥያቄ አለኝ። እንደው ከተነሳ ይቀር አቶ ጥጋቡ፣ አንድ ጉዳይ አንድ አካባቢ ያለ ጉዳይ ስለሆነ የኢትዮጵያ ጉዳይ ስለሆነ በውልቃየት ጥያቄ ላይ አቶ ጥጋቡ አቋሞ ምንድን ነው? እስቲ ንገሩኝ ባጭሩ። በመሰረቱ የወልቃየትን ጥያቄ በሚዲያዎችም፣ በዌብሳይቶችም፣ በተለያዩ ሁኔታዎች ሲራገብ ነው ማያቸው እንጂ በጥልቀት የማውቀው ነገር የለኝም። ስለዚህ በደንብ ባላወቅኩት ጉዳይ ላይ ደግሞ አስተያየት ከመስጠት እቆጠባለሁ። አመሰግናለሁ። ለሁለታችሁም አንድ ጥያቄ አቅርቤ ውይይቱ መዝጋት አለብኝ። ሰዓቴ ገፍቷል። በሬፈረንደሙ የተለያየ ሀሳብ ነው ያላችሁ። እንደ መዝጊያ ሳትጨቃጨቁ፣ ሳትታኮሱ ያለምንም ጣልቃ ገብነት የየግላችሁን ተናግራችሁ ልዝጋ። አቶ አቡኔ ለምንድን ነው ይሄንን ሬፈረንደም የሚቃወሙት? አጭር መልስ እና ጠቅለል ያለ ነገር ከዛ አቶ ጥጋቡ ያጠቃልላሉ። ይሄ ህዝብን፣ አንድን ህዝብ ከሁለት ይከፍላል። አብሮ መኖርነትን ያጠፋል። ለወደፊቱ ይሄ መንግስት እንኳን ቢያልፍ የማያልፍ የሚኖር ቁርሾ ትቶ የሚሄድ አንድን ቤተሰብ የሚከፋፈል ነው ብለን እናምናለን። ሪፍረንደሙ ደግሞ ባይ ዘ ወይ ይደረጋል፣ ያልቃል። ምክንያቱም የወያኔ ስለሚፈልገው ማለት ነው። ይሄን ሪፍረንደም ጎንደርን ለማዳከም፣ ጎንደርን ለመክፈል ወያኔ የራሱን አጀንዳ የሚፈልገውን ከጎንደር የሚፈልገውን መሬት ወስዶ ታላቋ ትግራይን ለመገንባት ስለሚፈልግ አማራና ቀማንት ብሎ ቁርሾ ውስጥ አስገብቶ አዋግቶ አጫርሶ ህዝቡ በሚዋጋበት እና አንድ ላይ ቁሞ ወያኔን በማይቃወምበት ደረጃ የፈለገውን ነገር ለማድረግ የታቀደ እቅድ ነው። አቶ ጥጋቡ ማጠቃለያ፣ የሪፈረንደሙ ተገቢነት በጣም በጣም አስፈላጊ ነው። የህዝብ ሰባ ስድስተኛ የብሔር ብሔረሰቦች አካል ሁኖ ተመዝግበዋል። ስለዚህ እንደ ህዝብ ያነሳውን የመብት ጥያቄ በሰላማዊ መንገድ ከጎረቤት የአማራና የቅማንት ህዝቦች ስምምነት መሰረት መብታቸውን ተጠቅመው ቢፈቱት ዘለቄታዊ መፍትሄ ሊያመጣ ይችላል ብዬ በማመን ይሄ ሪፍረንደም መካሄዱ ጠቀሜታው የጎላ ለጎንደር፣ ለሰሜን ኢትዮጵያ ሀገራችን ክፍልም ቢሆን የሪፍረንደሙ መካሄድ በጣም በጣም አስፈላጊ ነው ብዬ አምናለሁኝ። ውይይቱ በጣም ቆንጆ ነው። እዚህ ሀገር እንደምታውቁት እንደምትሰሙት እዚህ ነው የምትኖሩትና የተለያዩ ወገን የሚደግፉ ሰዎች በጣም በከረረ ሁኔታ ይከራከራሉ። ግን ሲወጡ ወዳጆች ናቸው። የአንድ ሀገር ሰዎች ናቸው። እናንተ ሁለታችሁም ቅማንት ናችሁ። የአንድ ሀገር ሰዎች ናቸው። ኢትዮጵያውያን ናችሁ። ተስፋ አለኝ የዛሬ ሞቅ ያለ ውይይታችሁ የመለያያ እንደማይሆን እና ስለ ጊዜያችሁ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አቶ አቡነ ብሩ ከሎስ አንጀለስ ካሊፎርኒያ፣ አቶ ጥጋቡ ክብረት ከሲያትል ዋሽንግተን አመሰግናለሁ። እኔም አመሰግናለሁ። ደህና ነው አኳ አዲሱ አኳቡን የደናውን